ዶክተር ውብሸት ተስፋዬ በካምብራ ዩኒቨርሲቲ የመድኃኒት አጠቃቀም ተመራማሪና በአውስትሬልያ የኢትዮጵያውያን ተማሪዎች አውታረ መረብ አባል፣ ዶክተር በፈቃዱ ውብሸት በኩዊንስላንድ ዩኒቨርሲቲ የፋርማሲ የጤና አገልግሎትና ምጣኔ ሀብት ተመራማሪ እና በአውስትሬልያ ኢትዮጵያውያን ተማሪዎች አውታረ መረብ አባል፣ ዶክተር ዳንኤል ልርቁ በግሬፊትስ ዩኒቨርሲቲ የፋርማሲ የጤና አገልግሎትና ምጣኔ ሀብት ተመራማሪና በአውስትሬልያ ኢትዮጵያውያን ተመራማሪዎች አውታረ መረብ አባል ዶክተር ዳንኤል እንደሚታወቀው አውስትራሊያ ውስጥ ባለፈው ሳምንት በፊት እንደዚሁ በቲጄ በኩል ለፌዴራል መንግስቱ የቀረበው ምክረ ሀሳብ ከደም መረጋት ጋር በመያያዝ የአስትራዜኒካ እድሜያቸው ከአምሳ በታች ለሆኑ ባይሰጥ የሚል ምክረ ሀሳብ አቅርቧል። ሙሉ በሙሉ ባይከለክልም እድሜያቸው ከአምሳ በላይ ለሆኑት ግን አስትራዜኒካን ይጠቀሙ ምክረ ሀሳቡን ቸሯል። ከአምሳ በላይና በታች ባሉት መካከል አስትራዜኒካን የመጠቀምና ያለመጠቀሙ ዋነኛ ምክንያት ምንድን ነው? ጥሩ ጥያቄ ነው። ካሳሁን እንግዲህ አውስትራሊያ ያለችበት፣ አሁን ከረንትሊ ያለችበት ሁኔታ ከሌሎች ሀገራት በጣም የተለየ ነው። እንደምታውቀው ኮሚኒቲ ትራንስሚሽን የለም። በደንብ ኮንቴን የተደረገበት ሁኔታ ነው ያለው። ስለዚህ ቫክሲኑን ወይም ክትባቱን ማህበረሰብ ውስጥ አስገብቶ ለመጨረስ አጣዳፊ የሚባል እንታይም የፖለቲካ መሪዎች ላይ አንደኛው ይሄ ሁለተኛው፣ ሀምሳ የሚባለው ከጽፍ ፖይንት እንግዲህ ከሀገር ሀገር ይለያያል። ካናዳና አውሮፓ ሀገራቶች፣ ጀርመን ከሀምሳ አምስት ዓመት ነው የምትጠቀመው። ይህ እንግዲህ አምሳ የሚለው ከቶፍ ፖይንት ኢፒዲሚዮሎጂካል ዳታ ሲሆን ም ደግሞ ምንድነው ከፕሮምቦሳይቶፒኒያ የሚባለው ወይም ደግሞ የደም መርጋት ሳይድ ፌክት ከድሜ ጋር ዳይሬክት የሆነ ሪሌሽንሽፕ ስላለው ነው ማለት ነው ይሄ ነው። ሌላ ሶስተኛው ደግሞ ሁን የተገኙት ኬዞች ከአምሳ አመት በታች በመሆናቸው እና አሁን ባለው ከረንት ሳይንቲፊክ ኤቪደንስ እሱ ሪኮመንዴሽን ሴፍ ተብሎ ስለሚታሰብ ነው። ነገር ግን ይህ ማለት ከአንድ ሳምንት በኋላ ወይም ከሁለት ሳምንት በኋላ ሪኮመንዴሽን አይቀየርም ማለት አይደለም፣ ሊቀየር ይችላል። በዚህ በኮሮና ቫይረስ አካባቢ ያሉ መረጃዎች በየቀኑ ወይም ደግሞ በየሳምንቱ የሚለዋወጡ ስለሆኑ እንደ አጠቃላይ እኔ ሪኮመንድ ማድረገው ምንድን ነው ትረስትድ የሆኑ ወይም እምነት ልናሳድርባቸው የምንችላ መረጃ ምንጮች ብቻ በመጠቀም ይህ ለምሳሌ የአውስትራሊያ ገቨርንመንት መረጃ ምንጮች አሉ። በጣም በጥሩ ሁኔታ በአማርኛ የተዘጋጁ አሁናዊ የሆኑ መረጃዎች መንግስት ያስተላልፋል። ስለዚህ እነዚህ መረጃዎች ሶሻል ሚዲያ ወይም ደግሞ ከሌሎች ሶርሶች ሳይሆን ከዋናው ሶርስ በመውሰድ ራሳችንን አፕዴት እንድናደርግ ነው። ለው ሁን ዶክተር ዳንኤል እንዳነሱት፣ ዶክተር ውብሸት በተለይ አጣዳፊ ባለመሆኑ አውስትራሊያ ውስጥ የኮሮና ቫይረስ ተጋቦት በማህበረሰብ ደረጃ ስለሌለ ዜሮ ላይ ስላለን በአንዳንድ ሚዲያ ላይ ወጥተው አስተያየት የሚሰጡ ሰዎች የሚነሳው ነገር ቢኖር ቴክኖሎጂው እየተሻለ ሊመጣ ይችላል፣ የተሻለ ጥሩ የሆነ አማራጭ ክትባቶች ሊገኙ ስለሚችሉ ጊዜ ሰጥቶ መጠበቁ መልካም ነው የሚል አስተያየት ይሰነዝራሉ። በእርግጥ ምርጫውን ለግለሰቦች በመተው የዚህ አይነቶቹ ምክረ ሀሳቦች ምን ያህል ጠቃሚ ናቸው ወይም አሳሳች ሊሆኑ ይችላሉ? ጥሩ ነው። ካሳሁን ዳንኤል ጥሩ አድርጎ አንስቶታል። ያው አውስትራሊያ ውስጥ በጣም አጣዳፊ ምክንያት የለም። አሁን ለምሳሌ ክትባት ለመከተብ የሚለው ነገር ያስኬዳል። ኢን ጀነራል ግን ሁለት ነገሮች አሉ። የመጀመሪያው በዚህ ሳምንት የወጣ አንድ ጥናት አለ። ቫክሲኑን ሮል አውት የሚያደርጉበትን ጊዜ በዘገየ ቁጥር አውስትራሊያ ውስጥ የአውስትራሊያ ኢኮኖሚ ወደ አንድ ነጥብ አራት ቢሊዮን ዶለር ሊያጣ ይችላል፣ ሊከስር ይችላል። ይሄ ደግሞ ምክንያቱም የሆነው አሁን ለምሳሌ በየቦታው የሚፈጠሩ እነዚህ አውትብሬክ መልክ የሚከሰቱ ነገሮች፣ ሌላ ጊዜ ደግሞ ስናፕ ሎክዳውንስ የምንላቸው ነገሮች አሉ አይደለ በየጊዜው ለአጫጭር ጊዜያቶች ኢኮኖሚው ሲዘጋ የሚፈጥራቸው ቀውሶች እስከ አንድ ነጥብ አራት ቢሊዮን እና ከዛ በላይ የኢኮኖሚ ቀውስ ሊያመጣ ይችላል። ይሄ ደግሞ በጣም ብዙ ነው፣ አገሪቷ ላይ የሚፈጥረው ተጽዕኖ ማለት ነው። ሁለተኛው ደግሞ በጣም ብዙ ሰው አሁን ለምሳሌ ከቤተሰቡ ተለያይቶ የሚኖር ብዙ ሰው መጓዛ አልቻልም። አሁን ለምሳሌ የኢንተርናሽናል ተማሪዎችን ጨምሮ ወደ አውስትራሊያ ተመልሰው መምጣት አልቻሉም፣ ድንበሮቹ እንዳለ ስለተዘጉ ማለት ነው። አውስትራሊያ አሁን ብትወስደው እንዲያውም የበለጠ ተጠቃሚ ትሆናለች ብዬ ነው የማስበው በአጠቃላይ ምክንያቱም በዘገየ ቁጥር ቤተሰብ የሚገናኝበት ጊዜ ይረዝማል። ተማሪዎችም ትምህርታቸውን መጥተው በስርዓት የሚከታተሉበት ጊዜ ይዘገያል። ኢኮኖሚውም በጣም ብዙ ያጣል። በኢኮኖሚ በዛ ምክንያት ደግሞ ስራ ማጣቶች እና ተያያዥ ኢኮኖሚያዊ ጉዳቶች ሊፈጠር ይችላል። እንዲሁም አውስትራሊያ አሁን ባለችበት ሁኔታ ቶሎ ለሕዝቡ ማዳረስ ከቻለች በዘላቂያውነት በጣም ጥሩ የሆነ መፍትሄ የሚሆን ይመስለኛል። ከሌላው ሀገር የተሻለ አድቫንቴጅ ይኖራል ብዬ ነው ማስበው። ካሳሆንር ዳንኤል እና ዶክተር ፈቃዱ ያሁለታችሁም ከጤና አገልግሎት ምጣኔ ሀብት ጋርም በተያያዘ ምርምራችሁ እዛ ላይ ተኩራል እና ክትባትና ምጣኔ ሀብቱ ላይ የሚያሳድረው ተጽዕኖዎች ወይም ደግሞ ሊያበረክታቸው የሚችሉ አዎንታዊ አስተዋጽኦዎች የመፋጠኑ ነው ጉዳይ እና አውስትራሊያ ውስጥ ቢያንስ ከ80 ፐርሰንት ያክል ድረስ ቢከተቡ መልካም ነው የሚል አስተሳሰብ አለ እና የክትባቱና የምጣኔ ሀብቱን እንዴት አያይዛችሁ ትመለከቱታላችሁ? ቅድሚያ በፍቃዱ፣ አመሰግናለሁ። ካሳሁን ውብሸት የተናገረው ላይ ትንሽ ነገር ለመጨመር ያው በግለሰብም ደረጃ ቢሆን እኔ እንደዚህ ነኝ እና የተሻለ ነገር እስከሚመጣ ልጠብቅ። የኔ የግል አስተያየት ነው ይሄ የሐኪሞችን የጤና ባለሙያዎችን የመንግስትን አስተያየት ወይም ደግሞ ሰጀስሽን ነው የምንለው እሱን መቀበል ጥሩ ነው። አሁን ከሀምሳ በታች ያላችሁት በአትወስዱ ይመከራል፣ አስትራዘኒካ የሚለውን አይነት ግን። በግለሰብ ደረጃ ግን እኔ የሚሰማኝ ክትባት ካለ ለመውሰድ መጣደፍ እንዳለብኝ ነው የማስበው እና ምንም ወደፊት የተሻለ ይመጣል ብዬ መጠበቅ አልፈልግም እና ምናልባት ያ የሚሻል ነው መስሎ የሚታየኝ እንደግለሰብ። አሁን ወደ አነሳው ጥያቄ ስመጣ ወደ ጤና ወደ ምጣኔ ክትባት በአጠቃላይ እስካሁን የተደረጉ ጥናቶችን ለማንኛውም ክትባት ብናይ ኦልሞስት ሁሉም በሚባል መልኩ የክትባት ስትራቴጂዎች ኮስት ኢፌክቲቭ ናቸው ነው የሚሉት የጥናት ውጤቶች የሚያሳዩት። ያ ማለት ምን ማለት ያው፣ ትንሽ ኮስት ኢፌክቲቭ ማለት ለሕብረተሰብ ጤና ልናቀርብ የሚችለውን በጀት ወይም ሪሶርስ ውጤቱ በጣም የተሻለ እንዲሆን ማድረግ እንደማለት ነው። ማለት ባለችን ዶላር በኢንቨስት በምናረጋት ዶላር ብዙ ሰዎች እንዲድኑ ማድረግ ማለት ነው እና ክትባትን መጠቀም ያንን በማድረግ በጣም የማይደረስበት አይነት ኢንተርቬንሽን ነው። በጣም ኮስት አፌክቲቭ ወይም ደግሞ ጤና ሴክተሩ ላይ ኢንቨስት የምናደርጋት ነገር ሁሉ ብዙ ሪተርን ይዛ የምትመጣበት አይነት ስትራቴጂ ነው አጠቃላይ ቫክሲኔሽን ማለት ነው እና ወደ ኮቪድ ስንመጣ ለምታውቀው ያው ቦርደሮች ተዘግተው ነው ያሉት፣ የሀገር ድንበሮች። በዛም ምክንያት የሚመጣ ትልቅ የኢኮኖሚ ችግር አለ ቱሪዝሙ በለው ሌላ ፋክተሪ ስራዎች በጣም ብዙ ሴክተሮች፣ በጣም የመዝናኛው፣ በጣም ሊሚትድ የሆነ ወይም ደግሞ ኃይለኛ የሆነ የኢኮኖሚ ክራይሲስ በሚባል ደረጃ ነው ኮቪድ እያደረሰ ያለው እና ስለዚህ ከዚህ ቶሎ ለመዳን ቶሎ ለመውጣት ለማገገም፣ የተሻለ የኢኮኖሚ እንቅስቃሴ እንዲኖር ክትባቱ ትልቅ መፍትሄ ነው ብዬ ነው የማስበው። ጥናቶች የሚያሳዩት ከሰባ እስከ ዘጠና በመቶ ህዝቡ መከተብ አለበት፣ ነው ያለው ሰጀሽን ማለት ሀርድ ኢሚኒቲ ዲቨሎፕ መደረግ አለ መኖር አለበት። ይህን በሽታ በትክክል መቋቋም ካለብን፣ በኮሚኒቲ በሶሳይቲ በሀገር ደረጃ በሽታውን በትክክል መቋቋም እንድንችል ሀርድ ኢሚኒቲ የሚባለው ወይም ደግሞ ምናልባት ማህበረሰባዊ የበሽታ መቋቋም አቅም ልንሆን እንችል ይሆናል ያ እንዲመጣ ከሰባ እስከ ዘጠና በመቶ የሚሆነው ህዝብ መከተብ አለበት ነው የሚለው የሚባለው የጥናት ውጤቶች የሚያሳዩት ወይም ደግሞ ኢስቲሜቶች የሚናገሩት እና ያ ማለት ምን ማለት ነው? አንሰርቴኒቲ አለ። በጣም ስላልን ብንችል እስከ ዘጠና ፐርሰንትም ብንከትብ ጥሩ ነው። ምክንያቱም ማህበረሰባዊ የበሽታ የመከላከል አቅም ወይም ደግሞ ፈርድ ሚኒቲ የምንለው የሚመጣው አይዘር በክትባት ነው፣ ወይም ደግሞ በሰው ሁሉ በበሽታው ተጠቅቶ ሲድን ነው ሀርድ ሚኒቲ የሚመጣው። ይሄ እንዲሆን አይፈለግም፣ ማንም የሚፈልግ የለም እና በዚህ ሰዓት ለኮቪድ ሀርድ ሚኒቲ እንዲመጣልን የምንፈልገው በክትባት ነው። እዛ የሚያደርሰን ዘጠና ፐርሰንትም ቢቻል ዘጠና ፐርሰንቱ የማህበረሰቡ ቢከተብም ምናልባት ትልቅ ጠቀሜታ ነው የሚኖረው እና ኢኮኖሚው እንዲያንሰራራ ትልቁ መፍትሄ በተቻለ መጠን ክትባቱን ተደራሽ ማድረግ እና ህዝቡም ደግሞ ደስተኛ ሆኖ መውሰድ አለበት ብዬ ነው ማምነው አመሰግናለሁ ዶክተር ዳንኤል በክትባት መከተቡ ከምጣኔ ሀብት ጋር በተያያዘ መልክ አለም አቀፍ ድንበሮችን የመክፈቱ ሁኔታ ታሳቢ ሆኗል በአንድ በኩል ጠቅላይ ሚኒስትሩ ባለፈው ሳምንት ውስጥ ሲገልጡ ምናልባትም ክትባቱን ካከናወን በኋላ ወደ አለም አቀፍ ድንበሮችን የመክፈትና ሰዎች ወደ አውስትራሊያ እንዲመጡ ልናደርግ እንችላለን ግን በሳምንት አንድ ሺህ ያህል ሰዎች በቫይረሱ ሊያዙ ስለሚችሉ ያንን ለመቀበል ዝግጁ መሆን አለብን የሚል ሀሳብ ሰንዝረዋል። ያም ብዙ አወዛጋቢ የሆኑ አተያየቶችን በተለያዩ ዘርፎች አስነስቷል። አውስትራሊያ ብቻዋን ብትከተብ ኢትዮጵያ ውስጥ ለምሳሌ በርካታ የሆነ ቁጥሩ ከፍተኛ የሆነ ሰዎች በቫሬው ውስጥ ተይዘዋል። ወይም ሌላ ሀገር ወይም በፓሲፊክ አካባቢም እንደዚሁ ብዙዎቹ በዚሁ የተያዙ ናቸው። አገራትን እየመረጡ ልክ አሁን በኒውዚላንድና ና በአውስትራሊያ እንደተጀመረው ከዛም አሁን ወደ ሲንጋፖር ለማምራት እንደተደረገው እየመረጡ ማስገባቱና ውጭ በሮችን መክፈት ይሻላል ወይስ ሁሉም ክፍት ቢሆኑ ነው የሚሻለው? ያ ከዘመድ አዝማድ ረጅም ጊዜ ርቀው መቆየት በተቃራኒው ደግሞ የአእምሮ ጤናም ላይ እንደዚሁ የሚያሳድረው ተጽዕኖ ይኖራል። ይህን እንዴት ነው ሚዛን አስጠብቆ መሄድም ይቻላል ይላሉ። በጣም አሪፍ ጥያቄ ነው ካሳሁን። እንግዲህ ቅድም ትንሽ ለመንካት እንደሞከርኩት የአውስትራሊያ መንግስት አሁን ባለው ሁኔታ ሙሉ ህዝቡን ወቅት ቫክሲኔት አድርገ ወይም ክትባት ሰጥቶ ወደ ድሮ ወደ ኖርማል የመመለሱ ነገር ያለው ኮሚትመንት በጣም ዝቅተኛ የሚባል ነው። እንዲያውም ሮል አውት ስትራቴጂ ወይም የእቅድ ስርጭታቸው ላይ ሁሉንም ማይልስቶን ፌይል አድርገዋል። በእርግጥ አስትራዜኒካ ላይ የነበረው ኮንፊውዥን እና የነበረው የኢኮኖሚዎች ጉዳት በጣም ትልቅ ኮንትሪቢቲንግ ፋክተር ነው። ነገር ግን ቅድም እንዳልኩት አውስትራሊያ ያለችበት ሁኔታ ፖለቲካሊ አክሴፕተብል ስለሆነ የፖለቲካ ኮሚትመንት ብዙ ይታያል ብዬ አላስብም ለአንተ ጥያቄ ምንድን ነው፣ በጣም ግሎባል ፕሮብለም ስለሆነ ምናልባት አውስትራሊያ ውስጥ ሀርድ ኢሚዩኒቲ ቢፈጠር ዘጠና ፐርሰንት ወይም ሰማኒያ ፐርሰንት ህዝቦቿን ቫክሲኔት አድርጋ ሀርድ ኢሚዩኒቲ ቢፈጠር አንድ ስቴፕ ወደፊት ነው እንጂ ከኢንተርናሽናል የሚመጡ ሰዎች የራሳቸው የሆነ ትንሽ ኮምፕሊኬትድ የሆነ ሲስተም ይኖረዋል ማለት ነው። ነገር ግን የምጣኔ ሀብት ላይ ያለው ኢንፍሉዌንስ እንግዲህ በጣም ከተለያየ አንግል ማየት እንችላለን። ከሁሉም አንግል ቫክሲኔት ማድረግ ወይም ደግሞ አንድ ማህበረሰብ ቫክሲን በደንብ ሩል አውት ማድረግ ከምጣኔ ሀብት አንፃር በጣም ኮስት ኢፌክቲቭ ነው። ቅድም ዶክተር ውብሸት በደንብ እንዳነሳው አለማድረግ ኦፖርቹኒቲ ኮስት የሚባሉትን በጣም ብዙ ያመጣል። ቅድም አንተ ትንሽ ለመግለጽ እንደሞከርከው ኳረንታይን ውስጥ ወይም ደግሞ በመገለል ውስጥ ወይም ደግሞ እንደዚህ ቤት አካባቢ በመሆን ብቻ ሜንታል ፕሮብለም ወይም የአእምሮ ችግር አለ። የአእምሮ ችግር የራሱ የሆነ ኮስት አለው ማለት ነው። ሌላው አንድ ሰው ታሞ ሆስፒታል ቢመጣ እጅግ በጣም ብዙ ብር ነው ሄልስ ኬር ሲስተሙን የሚያስወጣው ማለት ነው። የእኛው እንግዲህ ዳይሬክት የሆኑ የኢኮኖሚክ ቤኔፊት ወይም የምጣኔ ሀብት ቤኔፊቶች ናቸው። እንደዚህ ከፒር ምጣኔ ሀብት አንጻር ካየነው ደግሞ አውስትራሊያ እንደምታውቀው የምጣኔ ሀብት ምንጮቿ ኢንተርናሽናል ትምህርት ተማሪዎች እና እንዲሁም ቱሪዝም ናቸው እነዚህ እንግዲህ ቶፕ ስሪ ወይም ፎር ከሚባሉት ውስጥ ናቸው። ስለዚህ ወደዛ ፕሪ ኮቪድ ወይም ኮቪድ ከነበረበት በፊት መመለስ እንኳን ባንችልም በተወሰነ መልኩ ወደ ኖርማል ላይፍ ስታይል ተመለስን፣ እነዚህ ቢዝነሶች ትንሽ ሬዚም ያደርጋሉ እያስባሉ ስለዚህ ከሁሉም አንገድ ብናየው ቫክሲኔት ማድረግ ከምጣኔ ሀብት አንጻር፣ ከአእምሮ ጤንነት አንጻር፣ በቤተሰብ ከመገናኘት አንፃር፣ ከሁሉም አንጋር በጣም ኮስት ኤፌክቲቭ ስትራቴጂ ነው ብዬ የማስበው። የሚቀሩ አናውንስ ያደረጉ ነገር አለ ወይም የቪክቶሪያ ፕሪሚየር ፋይዘር ቫክሲንን እዚ ሜልበርን ውስጥ ፕሮዲስ ለማድረግ ለዚ ፕሮዲስ ሆኖ ዲስትሪት ሆን ከቻለ አስትራዜኒካን ሪፕሌስ ያደረጋል ተብሎ ይገመታል። ስለዚህ እሱ ሮላክ ስትራቴጂ ሆነ። እንግዲህ በአመቱ መጨረሻ ምናልባት ማ ሚኒቲን አክቲቭ ማድረግ ትችላለች ብዬ አስባለሁ ማለት ነው። ሌላው አሳሳቢ ጉዳይ ቢኖር ኢትዮጵያ ውስጥ ያለው ሁኔታ ነው። የኮሮና ቫይረስ ወረርሽኝ መስፋፋት በጣም በአዲስ በመያዝም ሆነ እንደዚሁም ደግሞ የሞት ቁጥር በከፍተኛ ደረጃ እየጨመረ ነው። በእርግጥ ትክክለኛ የሆነ ይሄ ነው የሚባል ዳታም ማግኘት በአስቸጋሪም ቢሆን አዲስ አበባ ዩኒቨርሲቲን በተቻለ መጠን ሌላው ቀርቶ የመቃብር ስፍራ እንኳን በመቁጠር ሁሉ ዳታዎች ለመሰብሰብ ሞክረዋል። በሌላ በኩል ክትባቶች ተጀ ምረዋል በመሰጠት ላይ ናቸው። ያም ሆኖ ግን በቂ የሆነ ክትባት ማግኘት ስለማይቻል በርካታ ሚሊዮን ለሚቆጠር ህዝብ ኢትዮጵያ ውስጥ ያለው ጉዳይ ምን ያህል አሳሳቢ ነው? በአሁኑ ወቅት ያሉ ጥናቶች የሚያሳዩት ምንድን ነው? ይህም እንግዲህ በኛ ጠቃሚ የሆነ ጥያቄ ነው። እንደምታየው ብዙ ታዳጊ ሀገሮች እንደሚመለከተው ኢትዮጵያም በጣም በአሁኑ ሰዓት በሽታው ስርጭት ተመልሶ በማገሸት እና በጣም በአስደንጋጭ ሁኔታ ሆስፒታሎች የመጣበብ የብዙ ሰው ሞቶች ሪፖርት በየቀኑ የመደረግ እነዚህ ነገሮች እያጋጠሙ ነው ከዛም አልፎ ደግሞ እስካሁን በቁጥር ደረጃ ከሁለት ሚሊዮን ትንሽ የበለጠ ትባት መጠን ነው የተሰጠን ያ ደግሞ ለህዝቡ በምንም ተአምር በቂ ሊሆን አይችልም ስለዚህ ይሄ ይሄ ተደማምሮ በጣም አስጊ የምንለው ጊዜ ላይ ነው ያለ ነው ከዛም ደግሞ ባለፈ በአሁን ጊዜ በሀገሪቱ በተለያዩ ቦታዎች ላይ በምናያቸው አለመረጋጋቶች ይህንን ነገር ያው የበለጠ እያባባሱት፣ በሽታ መከላከሉ ሁለተኛ እና ሶስተኛ ግብ ነው። እንደ ሀገር በጣም ችግሩ በጣም አፋጣኝ መፍትሄ የሚፈልግበት ደረጃ ላይ ደርሷል። ያ መፍትሄ ደግሞ ምናልባት ክትባት ለሁሉም ሰተን መስጠት እንደማንችል እናቋዋለን። አቅሞ የለንም፣ ጊዜም የሚወስድ ሂደት ነው። ይሁንና ሌሎች መፍትሄዎች፣ ፖለቲካዊ መፍትሄዎች ሊሆኑ ይችላሉ። ማህበራዊ ወይም ኢኮኖሚያዊ የተለያዩ አይነት መፍትሄዎች ግን በተለይ በተለይ ደግሞ ፖለቲካዊ ችግሮችን መፍታት ካልቻልን የበሽታ ስርጭቱ አሁንም ካለው በላይ ከቁጥጥር ውጪ እንደሚወጣ ነው። እስካሁን እኔ ባለኝ መረጃ መሰረት ከአራት መቶ ሀምሳ ሺህ በትንሹ የበለጠ ሰው ይመስለኛል የተከተበው። ያ እንግዲህ ከመቶ አስር ሚሊዮን ህዝብ በላይ ላለው አገር ማለት ነው። ይሄ በጣም በጣም በጣም ትንሽ ከምንላቸው የክትባት ስርጭቶች ወይም አቅርቦቶች ውስጥ የሚመደብ ነው። ቅድም በፍቃዱም እንዳለው ደግሞ ይሄ በማህበረሰብ ደረጃ በሽታን የመከላከል አቅም ለመፍጠር ወይም ሀርድ ኢሚኒቲ ለመፍጠር በአንዳንድ ክትባቶች እስከ ዘጠና በመቶ ድረስ ህዝቡን መከተብ ይጠይቃል። ያንን ደግሞ ለማዳረስ ታስቡት እንደምትችሉት ወደ አመታት ሊፈጅብን እንደሚችል ነው አሁን ያለው ሂደት ካየነው የሚያስረዳን ማለት ነው። ያ ማለት ብዙ ልናደርጋቸው የምንችላቸውን የመከላከል በሽታው መከላከል ላይ ያተኮሩ እርምጃዎች ላይ ማተኮር አሁንም ቅድሚያ ልንሰጠው ማንችል የመጀመሪያ እርምጃችን ነው ሊሆን የሚችለው። ክትባቱን ያሰራጩ ሀገሮች ራሱ ክትባቱን የተሰጣቸውን ሰዎች ጭምር ከዚህ በፊት የምንጠቀማቸውን አካላዊ መራራቅም ማስክ ማድረጉም ሆነ ሌሎች የመከላከያ ሚሶችን እየተጠቀሙ እየሄዱ ነው። እኛ ደግሞ ከነሱም የበለጠ አስገዳጅ ሁኔታ አለብን ያንን የማድረግ ማለት ነው። ከዛ ባለፈ ደግሞ መንግስት፣ የፖለቲካ ስቴክ ያላቸው ፖለቲከኞችም፣ ሁሉም ሰዎች ምናልባት ሌሎች መፍትሄዎች የሚያገኙበት ጊዜ አሁን ነው ብዬ ነው የማስበው። አለበለዚያ በጣም አስቸጋሪ የአገራዊ ቀውስ መፈጠሩ እንደማይቀር ነው ያሉት ሁኔታዎች የሚያሳዩት። ካሳሁን፣ አመሰግናለሁ። ዶክተር ውብሸት ተስፋዬ በካምብራ ዩኒቨርሲቲ የመድኃኒት አጠቃቀም ተመራማሪና በአውስትሬልያ የኢትዮጵያን ተመራማሪዎች አውታረ መረብ አባል፣ ዶክተር በፈቃዱ ውብሸት በኩዊንስላንድ ዩኒቨርሲቲ የፋርማሲ የጤና አገልግሎትና መጣኔ ሀብት ተመራማሪና በአውስትሬልያ ኢትዮጵያውያን ተመራማሪዎች አውታረ መረብ አባል፣ ዶክተር ዳንኤል እርቁ በግሪፍትስ ዩኒቨርስቲ የፋርማሲ የጤና አገልግሎትና ምጣኔ ሀብት ተመራማሪ እና በአውስትራሊያ የኢትዮጵያውያን ተመራማሪዎች አውታረ መረብ አባል። ስለ ቃለምልልሱ እናመሰግናለን። እናመሰግናለን እግዚአብሔር